መዝሙር መቶ አስራ ዘጠኝ ሀቤከ እግዚኦ ጸራይኩ ሶበ ተመንደብኩ ወሰማእከኒ እግዚኦ አድና ለነፍሴ እምከናፍረ አመፃ ወምልሳን ጽልሁት ምንተ ይሁቡከ ወምንተ ይውየስኩከ በእንተ ከናፍረ ጉህሎት አሕፃሁ ላያል ስሁል ከመ አፋመ ሃቅል ሰይ ልየ ዘርህቀ ማይደርየ ወሀደርኩ ስታይ ጻዳተለ ቄዳር ብዙኀ ተአገሰት ነፍስየ ምስለ እለ ይጸልኡ ሰላመ እንዘ ሰላማዊ አነ ሶበ እትናገሮሙ ይጸብኡኒ በከንቱ